አስረኛው የኢትዮጵያ ክልል ሆኖ የተሰየመው ሲዳማ ክልል ምክትል ፕሬዚደንቱንና የጠቅላይ ፍርድ ቤቱን ፕሬዚደንት ሰይመዋል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። በክልሉ የመጀመሪያው ፕሬዚዳንት በአቶ ደስታ ሌዳሞ ለክልሉ ምክር ቤት ቀርቦ የክልሉ ምክትል ፕሬዚዳንት ሆነው የተሸሙት አቶ በቀለ ትንሳ ሲሆኑ ምክር ቤቱ ሽመታቸውን በሙሉ ድምፅ አጥርቆላቸዋል። አቶ ደሚሰ ዱላቻ ደግሞ የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት በመሆን ተሽሙዋል። ምክር ቤቱ የሌሎች ክልል ቢሮዎችን ኃላፊዎች ሹመት ያጠርቃል ተብሎ ተጠበቀ ቢሆንም የክልሉ ፕሬዚዳንት አቶ ደስታ ሌዳሞ የአስራ ስድስት ቢሮ የስራ ኃላፊዎች ሹመት ለሌላ ጊዜ እንድተላለፍ ምክር ቤትን ጸድቀው ተፈቅዶላቸዋል። አቶ ደስታ ሌዳሞ የክልሉ የመጀመሪያው ፕሬዝዳንት ሆነው የተሾሙት ቅዳሜ ዕለት የሲዳማ ክልል በይፋ ስንሰረት ነበር። በዕለቱም አንድ መቶ ዘጠና አባላት ያለው የክልሉ ምክር ቤት ተቋቁሟል። በዚህ ወቅት አቶ ደስታ ሌዳሞ እንዲህ ብለው ነበር። ከሁሉ አስቀድሜ የዘመናት የሲዳማ ሕዝብ ክልል ሆኖ የመደራጀት እያገኝ በዛሬው ዕለት ፍጻሜ በማግኘቱ እና የሲዳማ ብሔራዊ ክልላዊ መንግስት በመመረቱ እንኳን ደስ አላችሁ እንኳን ደስ አለን ለማለት ወዳቸ። የሲዳማ ክልል ክልል ለመሆን የታገለው ክልል መሆን ሁሉንም ችግር ይፈታል ብሎ በማሰብ ሳይሆን የመልማትና የማደግ የተሻለ እድል ይዞ ይመጣል በማለት ነበር ያልጻፉት ደስታ ትግላችን አሁን መልኩን ቀይረዋል ብለዋል። የመንግስት ድርሻ በክልሉ የሚኖሩ የልማት አቅሞች በማቀናጀት ሁሉም በዝንባሌውና በአቅሙ ልክ የሚሳተፉበት ምቹ ሁኔታ መፍጠር ይሆናል። በዋናነት የአዲሱ ክልል ፈተና ሰፊ የስራ እድል መፍጠር ሲሆን ኪራይ ሰብሳቢነትና ወሰኝነትን ታግለው በማሸነፍ እኩል ተጠቃሚነትን ማረጋገጥ ትኩረት የሚሰጠው ጉዳይ ይሆናል። ስለሆነም የልማት ጸር የሆኑ ለብነትን፣ አካባባዊነትን፣ ወሰኝነትንና ኋላቀርነትን በመጸየፍ ትኩስ ተጠቃሚ የሚያደርጉ አሰራሮችን ለመተግበር የሚደረጉ የድርጅትና የመንግስት ጥረቶችን እንድትደግፉና ስራ ሳይመርጡ በሚፈጠሩ እድሎች ተሳታፊና ተጠቃሚ ለመሆን እንድትዘጋጁ በዚህ አጋጣሚ ጥሪ አቀርባል ነው። ሲዳማ የራሱን እድል በራሱ የመወሰን የሚያስችል ህገ መንግስታዊ መብት ተሰጠው ቢሆንም ህግና ህገ መንግስቱን በማያከብሩ አምባገነን ባሏቸው መሪዎች ታፍኖ ቆይቷል ብሏል። ይሁን እንጂ በቅርቡ ከቀድሞ ኢህአዴግ ከአሁኑ ብልጽግና ፓርቲ ፈንቅሎ ወጡ ያሏቸው የህዝብ መሪዎች የስዳማን ጥያቄ እንዲመለስ አድርገዋል ብሏል። የህዝብን ዋና ሌክሶም በእነዚህ የህዝብ ልጆች ታብሷል ነው ያሉት። በለውጥ አመራር እና ስርዓት ስጋቤ ምድራሽ አግኝተው እነሆ በዛሬው ቀን የመቶ ሰላሳ ዓመት ቋጠሮ ተሰጥተው የስዳማ ብሔራዊ ክልላዊ መንግስት ተበትርተዋል ስለሆነ ተደጋሚ እንኳን ደስናናቸው እንኳን አዲሱ የሲዳማ ክልል የተቀሩ ካቢኖችን በአጭር ጊዜ ውስጥ ያዋቅራል ተብሎ ይጠበቃል። ሲዳማ ክልል ሆኖ ለመደራጀት የሚያስችለውን ውሳኔ ህዝብ በማካሄድ ዘጠና ስምንት ነጥብ አምስት ድምፅ በማግኘት ራይ ያረጋገጠው ህዳር አስር ሁለት ሺ አስራ ሁለት አመተ ምህረት ባካሄደው ምርጫ ነበር ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም